ቲቢ ቱበርኩሎስስ በድፍን ዓለም በገዳይነታቸው ቀዳሚ ከሆኑ በሽታዎች መካከል የመሆኑ ነገር እንደ ቀጠለ ነው። ባለፈው የአውሮፓ ዓመትም በቲቢ ምክንያት ሁለት ሚሊዮን ሰው አልቋል። ቲቢን መርምሮ ትክክለኛውን ውጤት ማግኘት በራሱ ጉዳቱን ለመቀነስ እጅግ ጠቃሚ መሆኑ በስፋት ቢታመንበትም በማደግ ላይ ባለው ዓለም ውስጥ ግን ይህ አገልግሎት በራሱ የከበደ ችግር ነው። ሰሞኑን ታንዛኒያ ውስጥ እየተሠራ ያለና የብዙዎችን ጆሮና ቀልብ የሳበ አንድ ምርምር ሚሊዮኖች በቀላል ወጪ ቲቢን ሊከላከሉ የሚችሉበትን አገልግሎት ሳያሰፋ አይቀርም እየተባለ ነው። ታንዛኒያ ዋና ከተማ ዳር ኤስ ሰላም የምትገኘው ሪፖርተራችን ሶፊ ትሬምብሌ አንድ አሳር የሚያክል ስትል ከጠራችው ድቡልቡል አይጥ አጠገብ ቆማ እንዲህ ስትል ዘግባለች። ስሙ ቼዋ ይባላል። አሁን እጅግ ከፍተኛ ግዳጅ ላይ ተሰማርቶ ነው የሚገኘው። ቼዋ ቱበርኪሎስስን ያለበት ቦታ ሁሉ እያነፈነፈ ይፈልጋል። የማሽተት ብቃቱ የቼዋ ከሌሎች እንስሳት ለየት ያለ ነው። ቼዋ የሚያነፈንፈው እዚህም እዚያም የተዘራ አክታ ነው። በየአክታው ውስጥ በቲቢ አምጪው አዋኪ ሕዋስ ውስጥ ያሉ ረቂቅ አካላት ካሉ እርሱ ያገኛቸዋል። ግዙፉ አይጥ ቼዋ አራት ዓመቱ ነው። የሚያነፈንፍበትን ምክንያት ሲያገኝ ቆም ይልና ለአሰልጣኙ ያቺ ጠብታ ችግር ያለባት መሆኑን ይጠቁማል። የአይጦቹ የሥልጠና አስተባባሪ ፊደሊስ ጆን፣ አይጡ የተለየ ህብለ በርሃዬ ወይም ጂን እንዳለው ይናገራሉ። አይጡ ከሌሎች እንስሳት ጋር ሲነጻጸር የተለዩ ተቀባይ አካላት አሉት። እነዚህ አይጦች በዚህ ምክንያት ከፍተኛ የማሽተት ወይም የማነፍነፍ ችሎታ ስላላቸው በሰው አክታ ውስጥ የቲቢ አምጪ ሕዋስ ካለ በቀላሉ ይለዩታል። እንግዲህ ታንዛኒያን ለመሳሰሉ በድህነት ውስጥ የሚገኙ ሀገሮች እነዚህ አይጦች ብዙ ጥቅም ሊሰጡ ነው። ታንዛኒያ አሁን እየተጠቀመችባቸው ያለች የቲቢ መመርመሪያ ዘዴዎች ከአንድ ምዕት ዓመት የዘለቀ ዕድሜ ያላቸው ናቸው። መቶ ዓመት። እነዚህ ዘዴዎችና መሳሪያዎች ደግሞ የተሳሳተ የምርመራ ውጤት ሊሰጡ ይችላሉ። ሕዋሳቱን ሳያዩዋቸው ሊዘሉ ይችላሉ። በመሆኑም የቲቢ ችግር ላለው ሰው ዘላቂ ጤናም ሕዋሱ ወደ ሌላው የኅብረተሰብ ክፍል በመዛመቱ ጉዳይ ላይም እክሎች ሲፈጠሩ ይታያሉ። በዓለም የጤና ድርጅት ግምት ስድሳ ሺህ ሰው ሕዋሱ እንዳለበት ታውቋል። ማለት በአጠቃላይ ሊኖር ከሚችለው ቁጥር ሲሶው ብቻ መሆኑ ነው። ይህ ማለት ደግሞ አብዛኛው የቲቢ ሕመምተኛ ችግሩ ሳይታወቅለት ይኖራል ሕክምናና እንክብካቤም ሳያገኝ ይቀራል ማለት ነው። ዶክተር ሪቻርድ ባንዳ የዓለም የጤና ድርጅት የታንዛኒያ ተጠሪ ናቸው። ይህንን ያሉት ታንዛኒያ ውስጥ በየዓመቱ በቲቢ ምክንያት 30 ሺህ ሰው ይሞታል። ይህ ማለት በየቀኑ ሰማንያ ሁለት ሰው በአማካኝ በቲቢ ምክንያት ይሞታል ማለት ነው። በግርድፉ ሲሰላ በምርመራው ስራ ላይ ያለውን ክፍተት ለመሙላት ቼዋን መሰሎቹ አይጦች ርካሽና ውጤታማ መሳሪያ ናቸው ይላሉ። የማሰልጠኛው አስተባባሪ ፊደሊስ ጆን አይጥ አንድ መቶ ናሙናዎችን ፈትሾ ለማወቅ የሚፈጅበት ከአስር እስከ 20 ደቂቃ ነው። ይህ ሥራ በቤተ ሙከራ ወይም ላቦራቶር ውስጥ ቢከናወን ከአራት እስከ አምስት ቀናት ይወስዳል። አይጡ የሚለየውን ከለየ በኋላ የተገኙት ናሙናዎች በላቦራቶሪ ባለሙያ ተጨማሪ ምርመራ ይደረግባቸዋል። የመጨረሻዎቹ ውጤቶች በሀያ አራት ሰዓታት ውስጥ ወደ ሆስፒታሎቹ ይላኩና ሕሙማኑ ፈጥነው ሕክምና እንዲጀምሩ ማድረግ ይቻላል። ይህ ቲቢን የመለያ መርሃ ግብር ከተጀመረ አንስቶ ቀደም ሲል በመደበኛው ምርመራ ሳይገኙ ቀርተው የነበሩ ወይም በስህተት የተዘለሉ በሺዎች የሚቆጠሩ አጋጣሚዎች ተገኝተዋል። የታንዛኒያ ተመራማሪዎችና አሰልጣኞች አንድ ተስፋ ለሌሎች አገሮችን መሰነቃቸውን እየተናገሩ ነው። እንደ ቼዋ ያሉ አነፍናፊ አይጦችን ለሌሎችም ሊያሰለጥኑ ነው። ደግሞም ሌሎችንም የበሽታ አይነቶች እንዲለዩላቸው ይፈልጋሉ። በነገራችን ላይ የቼዋ የአይጥ ዘር የሚገኘው ታንዚኒያ ውስጥ ብቻ መሆኑን ዘገባው ጠቁሟል።